አስራአራተኛው በአውሮጳ የኢትዮጵያውያን የስፖርትና ባህል ፌስቲቫል ዘንድሮ በዴና ከተማ ሆላንድ ውስጥ ከረብ ለት አንስቶ በመከናወን ላይ ይገኛል። ዛሬ የማጠቃለያ አውቀን ነው። የህፃናትና የዋቂዎች እግር ኳስ ጨዋታዎች፣ ባህላዊ እንቅስቃሴዎች እንዲሁም ሌሎች ተጓዳኝ ዝግጅቶች ተካሂዷል። የኢትዮጵያውያን ፎረም በአውሮጳም የመጀመሪያ ዙር መደበኛ ውይይቱን በትናንትና ውለት አከናውኗል። የውይይቱ አብይ ርዕስም የብሔር ጥያቄና ፌዴራሊዝም የሚል ነበርን። ከፎረሙ መስራቾችና ስራ አስፈጻሚዎች መካከል አንዱ የሆኑት አቶ አበራ የማናብ ስለ ውይይት መድረኩ ዓላማ እንዲህ ያስረዳሉ። ሀገራችን ብዙ ችግሮች አሉባት። በጣም አሳሳቢ በሆነ ሁኔታ ላይ ነች የምትገኘው። ያንን ነገር በጋራ ለማየትና ወደ ጋራ መፍትሄ ለመሸጋገር እንደመሞከር ፋንታ በአሁኑ ጊዜ እኛም እርስ በራሳችን ይሄ ነው አይደለም እያልን አለመግባባት ላይ ያለንበት ሁኔታ ስላለ ከዛ ባሻገር መደማመጥ በሰፈነበት ሁኔታ በቁም ነገር ሰዎች ምንድን ነው እኛ ኢትዮጵያውያንን የሚያስተሳስርን የሚለውን ነገርና አገሪቱን ህልውና የህዝቦቿንም አንድነት ባስጠበቀ መልኩ በጥሞና በኢትዮጵያውያን መካከል ውይይት በማካሄድ ስለ ወደፊቷ ኢትዮጵያ የጋራ ግንዛቤ በሁሉም ዘንድ እንዲኖርና ልዩነቶች ሁሉ በዛው ክልል ውስጥ እንዲስተናገዱ ለማበረታታት ያንን ሁኔታ ለማመቻቸት ነው። በአቶ አበራ የማናብ አወያይነት ሁለት ምሁራን ጥናታቸውን አቅርቧል። የመጀመሪያው አቅራቢ ዶክተር ፈቃዱ በቀለ ናቸው። ኢትዮጵያዊ አይነት የብሔር ብሔረሰብ ጥያቄና ፌዴራሊዝም የጥናታዊ ጽሁፋቸው ርዕስ ነው። የፌዴራሊዝም ጥያቄ በክፍለ ሀገር ደረጃ አለ አይደለም ወይንም ደግሞ በደርግ ዘመን በተዋቀረው መልክ ቢካሄድ የበለጠ እድገታችንን ሊያፋጥን ይችላል እና ሌሎች ሌሎች የቋንቋ ነገሮች ሁሉ ሪል በዲያሎግ ሊፈቱ የሚችሉ ነገሮች ናቸው። ግን ዶን ፎርጌት አማርኛ ቨሪ ዴቨሎፕ ላንጅ ግዝ ዴቨሎፕ ላንጅ። ይህንን አጥፍተን ሌላ ቋንቋ ልንፈጠር አንችልም አምኖት ኢምፖዚንግ አድቫይስ ነው ማደርገው እና ይታሰብበት። ማጥ ውስጥ አነግባ፣ ችግር ውስጥ አንምጣ። በርሊን ነዋሪ የሆኑት የኢኮኖሚ ምሁሩ ዶክተር ፈቃዱ የብሔር ጥያቄ የገዢዎች መጨቆኛ መሳሪያ ነው፣ ጥያቄውንም በዋናነት የሚያቀነቅኑት ምሁራን ናቸው ብሏል። ረሃብ፣ ድህነት አሁንም ድረስ መለያችን ሆኗል። የዜጎች መብት ቀዳሚ መሆን አለበት። ዜጎች ሶስቴ መመገብ፣ ጥሩ ትምህርት፣ ንጹህ ውሃና ጤና ማግኘት፣ በአግባቡ መኖር መቻል አለባቸው ሲሉ አክሏል። ሁለተኛው ጥናት አቅራቢ ነዋሪነታቸውን በኖርዌ ያደረጉት የፖለቲካ ጉዳዮች ተንታኙ አቶ የሱፍ ያሲን ናቸው። የማንነት ፖለቲካ ጠንቆችና አኗኗሪ የአብሮነት መፍትሄ ፍለጋ በሚል ጥናታቸውን ለውይይት አቅርቧል። የጥናታቸው መሰረትም አሰባሳቢ ማንነት በአንድ ሀገር ልጅነት የተሰኘው የቅርብ ጊዜ መጽሐፋቸው ነው። በተለያየ መልኩ ብሔረሰብ፣ ዘውግ፣ ማንነት እየተባለ የሚጠራውን ቃል ስብስቦች በሚል ቃል መጠቀም እንደሚመርጡ የገለጹት አቶ ኢየሱፍ የስብስቦች ልዩነቶች መኖራቸው ውበት እንጂ ችግር ሊሆን አይገባም፣ ውበት የሚሆነው ግን ስናስተናግዳቸው ነው ብሏል። ቅርንጫፍ ማንነታችን ያልነው የብሔረሰብ፣ የአካባቢ፣ የቋንቋ የተባለውን ነገር ለትብለቅ አሰባሳቢ ሊሆን የሚችለው ኢትዮጵያዊነት ነው እስካልን ድረስ፣ ያን ኢትዮጵያዊነት በትክክል ይዘቱ ይሄ መምሰል አለበት ብለን ይሄ ነው ኢትዮጵያዊነት ሁላችን መያዝ ያለበት ይህን መልክ መውሰድ አለበት የሚለው ላይ ተግተን ለሁሉም ግልጽ በሆነ መልክ እናስቀምጥ ነው። የኢትዮጵያውያን መድረክ በአውሮፓ በየዓመቱ የሚከወኑ የስፖርትና ባህላዊ ዝግጅቶች ወቅት የሚሰባሰቡ ኢትዮጵያውያን የጀመሩት ሲሆን ወደፊት በመደበኛ መልኩ በየዓመቱ ይቀጥላል ተብሏል። መድረኩ ከማንኛውም የፖለቲካ ድርጅት አመለካከት የጸዳ መሆኑን አዘጋጆቹ ገልጧል። ማንትጋፍቶት ስለሺ፣ ዴንሃግ፣ ኔዘርላንድ